ባለፈው ዓመት ሰኔ 15 ቀን ተካሂዷል በተባለው የመፈንቅለ መንግስት ሙከራ በተለያዩ ወንጀል ድርጊቶች በተጠረጠሩት 68 ሰዎች ላይ ክስ ለመመስረት ዝግጅቱን ማጠናቀቁን የፌዴራል ጠቅላይ አቃቤ ሕጉ ይፋ አደረጉ። ወንጀሉ በመንግስት መዋቅር ውስጥ በሚገኙ ኃይሎችና አሰራር በመከናወኑ ምርመራውን አስቸጋሪ አድርጎት ነበር ብለዋል። ክሱ በሳምንት ውስጥ እንደሚመሰረትም ታውቋል። መለስካቸው አማሃ ዝርዝራለሁ። የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ ዛሬ አመሻሹን በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ የወንጀሉ ዋና ዓላማ መንግስትን በኃይል በማስወገድና ስልጣንንም በኃይል በመቆጣጠር ታቅዶ የተፈጸመ መፈንቅለ መንግስት ነው ብለዋል። ጠቅላይ አቃቤ ሕግ አክለውም ተፈጽመዋል ያለው ያሏቸውን ወንጀሎች በስፍራና በጊዜ ዘርዝረዋል። የወንጀሉ ድርጊቶችን ያቀዱትንና የመሩትንም በስም እየጠቀሱ አስታውቀዋል። በተሰበሰቡ የሰው የቴክኒክና የተለያዩ ማስረጃዎችን ጠቅሰውም በበላይነት የመፈንቅለ መንግስቱን ያቀዱትና የመሩት አሁን በሕይወት የሌሉት ብርጋዴር ጀነራል አሳምነው ጽጌ እንደነበሩ ገልጸዋል። በአሁኑ ጊዜ ግን በስልሳ ስድስት ተጠርጣሪዎች ላይ ማስረጃው ተጣርቶ ክስ ለመመስረት ዝግጅቱ እንደተጠናቀቀ አቶ ብርሃኑ ጸጋይ አስረድተዋል። በአጠቃላይ ሀምሳ አምስት ተጠርጣሪዎች ላይ ባርጋላ ክስ ለመመስረት ሂደት ላይ እንገኛለን ማለት ነው። አዲስ አበባ ላይ የተፈጸመውን ጥቃት መቶ አርባ ተጠርጣሪዎች በቁጥጥር ስር የዋልበት ሁኔታ አለ። ከዚህ ውስጥ አምስት ተጠርጣሪዎች ጉዳያቸው ምንም እንኳን ከዚህ ጋር ልነት ያላቸው ቢሆንም ከዚህ የመለየት በጦር መሳሪያ ዝውውር እንዲታይ ተደርጎ ክስ የተመሰረተበት ና በሂደት ላይ ያለ ሲሆን ስንስ አንዱን ለጊዜው በዋስና እንዲወጡ የተደረገ ሲሆን ከስልሳ አንድ ተጠርጣሪዎች ውስጥ አስራ ሶስቱ በተጠረጠሩት የወንጀል ጉዳይ በአቃቤት የማስረጃ ምዘና ሂደት በቀዳሚ ምርመራ ተደርጎ ያለቀ ስለሆነ ይህም መክስ ዝግጁ የሆነበት ሁኔታ ነው ያለው። በአጠቃላይ በአዲስ አበባ ላይ በአስራ ሶስት በባህር ዳር ላይ በአምሳ አምስት ተከሳሾች ላይ በመንግስታዊ ስርዓቱን እና በመንግስት ላይ ወንጀል መፈጸማቸው በሰነድና በቴክኒክ ማስረጃ የተረጋገጠ ስለሆነ ክስ ለመመስረት ዝግጅት ላይ የምንገኝ ይሆናል ማለት ነው። አቃቢ ሕግ ይህን ክስ ለመመስረት ረዥም ጊዜ እንደወሰደበትም አቶ ብርሃኑ አላስተባበሉም። ይሁንና ለዚህ በቂ ምክንያት አለ ይላሉ። እንግዲህ ወንጀል በመንግስት መዋቅር ውስጥ ባሉ ግለሰቦች እየተፈጸመ እና ሁሉን ጥንቃቄ በማድረግና የመንግስት መደበኛ ስራዎችን ለመስራት በማስመሰል ከፍተኛ ዝግጅት ሲደረግ የነበረ መሆኑ ነው። የወንጀል ምርመራው ወንጀል ውስብስብነት እና ቀደም እንዳልኩኝ መንግስት ውስጥ ሆኖ ከተፈጸመው ሁኔታ አንጻር ስናይ ረጅም ጊዜ የወሰደ ነው። እንግዲህ በሁለቱም ቦታዎች የተጀመረውን ምርመራ ለማጠናቀቅ በወንጀል የተሳተፉ ተጠርጣሪዎችን እንደየተሳትፏቸው የወንጀል ክስ ተዘጋጅተዋል። በአዲስ አበባ እና በባህር ዳር የተፈጸመው ግድያ ተያያዥነቱን በተመለከተም ከጋዜጠኛ የቀረበ ጥያቄ ነበረ በሁለቱ ከተሞች የተፈጸሙት የወንጀል ድርጅቶች ያላቸው ቁርኝት ጠንካራ ለመሆኑ አቃቢ ህግ ምን ያህል እርግጠኛ ነው የሚል ነበረ የአማራ ብሔራዊ ክልል መንግስት ጠቅላይ አቃቢ ህግ አቶ ገረመው ግብረ ጻድቅ መልስ ሰጥተውበታል የአዲስ አበባውና የባህር ዳሩን በተመለከተ የመጣው የቴክኒክ ግንኙነት እና የምርመራ ቡድኑ ሪፖርት የሚያሳየው ሁለቱ ድርጊቶች ግንኙነት እንዳላቸው ያሳያል። ምን ያህል ጠንካራ ነው፣ ምን ያህል ጠንካራ አይደለም የሚለው በፍርድ ቤት በሚደረግ ሙግት የሚፈተን ነው የሚሆነው። አሁን ባለው ሁኔታ ክስ ለመመስረት የሚያስችል ምክንያት እንዳለ ያሳያል፣ ግንኙነት እንዳለ በዚህ ደረጃ ማለት ነው። በዚህ ደረጃ ይህን ያሳያል። ከዛ በኋላ ግን ክርክር ራሱ የሚደረግበት ነው የሚሆነው አቃቢ ክስ መሰረተ ማለት አልቲሜትሊ ውሳኔ ያገዘማት አለ ማለት እዚሁ ደምድሆን ይሄን ነበር የደረሰበትን መረጃ ፈተና ከዚህ መሰረታ በክሱ ወደ ደግሞ ግፍ ከያይቷታ መጨረሻ ላይ ፍርድ ቤቶች የሚሰጡት የመጨረሻ ቨርዲክት ነው ይሄንን የሚያረጋግጥ የሚችለውና በዛ ደረጃ ይወሰድ የሚል ነገር ነው ያለኝ። የፌዴራል ጠቅላይ አቃቢ ሕጉ አቶ ብርሃኑ ፀጋይም ተጨማሪ ማባሪያ ሰጥተዋል። የክሱ ቦታዎችን በተመለከተ ዋናው የሁለቱ ወንጀሎች ግንኙነት ምንድን ነው የነበረው ድርጊት የሚለውን ነገር ነው ያብራራው። በምርመራ ያገኘ ነው ማለት ነው ከዚህም ማን ጠርቶ ለማን ተልእኮ እንደሰጠ ከዛ በኋላ ያ ተልእኮ ወስዶ የመጣ ሰው ምን እንደፈጸመ አብራርተናል። ትክክል ነው ትክክል አይደለም፣ ምን እንድናብራራ ነው የሚለው ነገር አልገባኝም። ስለዚህ ያንን ተልእኮ ነው ያብራራ ነው። ስለዚህ ክሱም የሚመሰረተው በህጉ ላይ ባለው አንደኛ ወንጀሉ በተፈጸመበት ቦታ አዲስ አበባ ላይ የተፈጸመ ወንጀል አለ፣ ባህር ዳር ላይ የተፈጸመ ወንጀል አለ። ሁለት ወንጀሎች ደግሞ አባታቸውም መነሻቸውም አንድ ነው፣ ግን ደግሞ ድርጊቶቹ የተለያዩ ናቸው። ስለዚህ እሱን መሰረት በማድረግ ስልጣን ባለው ፍርድ ቤት እና ወንጀሉ በተፈጸመበት ቦታ መሰረት ተደርጎ ክስ የተመሰረተ መሆኑን ማንሳት ነው። አቶ ብርሃኑ እንደገለጹት አቃቤ ሕግ ክሱን በዚህ ሳምንት ውስጥ ስልጣን ላለው ፍርድ ቤት እንደሚያቀርብ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ